በኢትዮጵያ ለወራት የዘለቀው የጸረ መንግስት የተቃውሞ እንቅስቃሴ የሰው ሕይወት እያጠፋና ንብረት እያወደመ ከመምጣቱ ጋር ተያይዞ መብትና ነጻነት የሚጠይቁትን ጭምር እያሳሰበ የመጣ ይመስላል። ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ እንደሚሉት ከሆነ ጸረ መንግስት ተቃውሞው ከሰላማዊነቱ አንጻር በአብዛኛው ህዝብ ዘንድ ተቀባይነት ያገኘ ነበር። ይሁንና በተወሰኑ አካባቢዎች የደረሰው የንብረት ውድመትና ማንነት ላይ ያነጣጠረው ጥቃት ግን ዋናውን የመብትና የነጻነት ጥያቄ እንዳያጠለሸው ያሳስባል ብለዋል። በአጠቃላይ በተለይ በቅርብ ጊዜ ከኦክቶበር ሁለት ጀምሮ በተለይ በተለይ የነበረው ኢንዲስክሪሚነት የሆነ ጥቃት በሁሉ መስክ ላይ የሚቃጠል የሚወድ የሚዘረፍ በመሰለ ነገር ላይ ሁሉ የተነጣጠረው ጥቃት በብዙ የሀገራችን ዜጎች ዘንድ ከፍተኛ ስጋት ፈጥሯል። ይሄ ነው ሊባል በሚችል መልኩና በከፍተኛ ሁኔታ ደግሞ ዋናውን አላማ ዋናውን የነጻነት ጥያቄ ዋናውን የተቃውሞ መነሻ አደብዝሶታል፣ አጠልሽቶታል ብዬ መናገር እችላለሁ። ሌላው አስተያየት ሰጪ በበኩላቸው ተቃውሞ ወደ ንብረት ውድመት የሄደበት ምክንያት የህዝቡ ጥያቄ በአግባቡና በጊዜ ሰሚ ባለማግኘቱ ነው ይላሉ። ህዝቡ አሁን ንብረት የተቃጠለበት ትልቁ ምክንያት ምንድን ነው? በጣም የህዝብ ዞት አለ። ህዝቡ በተለያዩ መንገዶች ጥያቄውን በተለያዩ መንገዶች ሲያቀርብ ነበረ፣ አቅርቧል። በተለያዩ ማለት ሀያ አምስት አመቱ ሙሉ ለማድረግ ይቻላል ሲያቀርብ ነበረ ግን ሰሚ አላገኘም። ይሄንንም ነፃነቱንም ማንነቱንም በምጠይቅበት ጊዜ የምሰጠው ስም ሌላ ነው። ጸረ ሰላም ናቸው፣ ጸረ ልማት ናቸው እየተባለ ነበረ እና ይሄ ሁሉ ተከማችቶ ይሄ ሁሉ ነገር ሀያ አምስት አመት መሬት ላይ ሽንፏቅ ከረመ እና ህዝቡ ብሶቱን የሚያሰማበትን መንገድ ነው ንብረቱ ላይ ንብረት ላይ እንትን ያደረገበት እና መወጣጫ ነው በቃ ንብረት የወደመበት ትልቁ ነገር አስተያየት ሰጫው አክለውም በእንዲህ አይነቱ የተቃውሞ እንቅስቃሴ ላይ ከመብት ጥያቄ ውጪ ሌላ አላማ ያላቸው ሊኖሩ እንደሚችሉ ገልጸው እነዚህን ወገኖች ህዝቡ በንቃት ሊጠብቅ እንደሚገባ ተናግረዋል። ትክክለኛ ማንነቱን ትክክለኛ ጥያቄ የሚያነሱ አካሎች አሉ። ውስጥ ደግሞ ያሉም አሉ። ሁለት አይነት ነገሮች ናቸው። ውስጥ ያሉት የመጀመሪያው ይሄን ነገር ማለት እንደ ጥሩ አጋጣሚ ተጠቅሞ የሚዘርፉ የሚሰርቁ አይጠፉም አሉ ይሄ የትም አለ የትም ሀገር ውስጥ የሚያጋጥም ነገር ነው አለ። ህብረተሰቡ ምንድን ነው አሁን በንቃት ነው መንቀሳቀስ ያለበት? የትኛው ነው ትክክለኛ ጥያቄ ይዞ ከኛ ጋር የተንቀሳቀሰ ያለው ማን ነው፣ ሌላ አካል ሌላ ተልእኮ ደግሞ ያለው ማን ነው የሚለውን ህብረተሰቡ ለይቶ በማውጣት ነው መንቀሳቀስ ያለበት። የነፃነቱን ጥያቄ ወደ ሌላ ነገር መቀየር የለበትም። የፖለቲካ ተንታኙ አቶ የሱፍ ያሲን በበኩላቸው በህዝቦች ትግል እንዲህ አይነት ነገሮች የተለመዱ መሆናቸውን ገልጸው የህዝቡን የመብት ጥያቄ ለጊዜው ሊሸፍነው ይችል ይሁን እንደሆነ እንጂ ሊያቆመው ግን እንደማይችል ገልጸዋል። በነዚህ ግርግርና እና እንግዲህ አብዮት ነው እስከተባለ ድረስ አብዮት እንግዲህ የህብረተሰብ ሹምሽር ነው እየተባለ ሹምሽር በመሆኑ ብዙ ውጥንቅጥ የሆኑና የሚያተረማምሱ ነገሮች ስላሉ የተለያዩ የህብረተሰብ ክፍሎች የተለያየ ደግሞ የሚያወራዱት ሂሳብን ጭምር ስላለ ያጠላበታል ወይ ላልቸው ኦፍኮርስ ያጠላበት ይችላል። ግን ያው ግን አያቆመውም። የተለመደ ነው። በሌላም አካባቢ ገና ብዙ የሚያተረማምሱ ነገሮች ይመጣሉ ብዬ አስባለሁ። ይህንን ነው እንግዲህ አንዳንድ ጊዜ እያንዳንዱ ሰው ፈርቶ ምን ሊመጣ ይችላል ብሎ የሚፈራው እዛ ዳር ቆሞ የሚያየውም ገብቶ ደግሞ እንደገና ወደ ኋላ የሚለውም እነዚህና እነዚህ በመሳሰሉት ነገሮች ነው እና በየሀገሩ የሚታየው ለእኛም ጥሩ ትምህርት ነው በአጭሩ።